የህይወት ትርጉሙ መላቀጡ ቀስቶን መከራ ስቃይን ባለና ጅቦ መታቀፉ ቀንቶን የአጼውም አርባ አራት የድርጉ አስራ ሰባት ዘረኛ አስራ ዘጠኝ ሁሉንም መሸከም ሳይባልም በቃኝ። እግላችን ሆኖ ነጋ ጠባ ስቃይ እንዲኝንም ትቶ እሽን እየደገም ክብረ አልባ ምርቃና በቁማችን ሙተን يوتر جميل بعده علنا مغطى الرمق وتته تصفو سرع النا قرفوك تميكم ماس ولم كانه تيوت باللبات ده بعده علنا اس كما شي ما ليت يجيل 콴콴و نو يمذرو 콴بسا يرو كاغفان ደሙን የገበረው ሞኝ እየተባለ ጀግንነት ትርጉሙ ሳንሞት ቀለለ የዝንቦች ክፍለ ጦር አንዲት መሶብ ላይ ከፍት በአፋዊ ትዕይንት አንድም ጠላት ላይ ሞት ተሞክሮ ሞልቶ በደም የተገኘ አወቅ ነቋፍ ያለው አውቆ እየተሞኘ የምብርክኩ ኑሮ ሕይወት ግላጭ ሆኖ በባዶ አለነ እስከ መቼ ከቶ ولكن يا ان يكون هناك افضل ان يكون هناك افضل ان يكون هناك افضل ان يكون هناك ان يكون هناك افضل ان ان يكون هناك افضل ان ان يكون هناك

አፍ መላስ ክላሽን ቁጭ ብሎ ዘመቻ አዋጊው ዘረጦ የሚሞት ሳይዋጋ ኑሮም ተባለና መከራን መግፋቱ ብልጠት ተባለና ብትን ቃል መድገሙ ኑሮ ከተባለ መቃብር መሞቁ መከራ ደቁሶን ቀኑን ጨልሞብን አለና እንላለን ማጣፊያው አጥሮብን በመለህት ጭንቀት የሚመዘን ፍቅር በጎን ቆማ እያለች የጠፋች ስትመስል የፍቅር ትርጉሙ መቼ ደስታ ብቻ? ስጋትም ፍርሃትም በቀን በጨረቃ ሲበዛ ሲታመም ቀናትም ዘው ብሎ ጤና የነበረውን ራሱን አስቶ ወደ ወንጀል ገፍቶ ጭራሽ አሳብዶ ልብ እያበረረ ቀውድ ያልነውን ነጥፎ ጉል አድራጊ ፍቅር ስሙን አለሳልሶ ፍቅር በየአይነቱ አለ የጠለቀ ከሴት ወንዱም አልፎ ሀገር ያስወደደ በአንድም ሳይወሰን ሕዝብን ያስመረጠ የሚያሳብድ ስሜት ለትግል የሚጠራ ሞት አይፈሬ አድራጊ ጋባዥ ለፈተና ፍቅርን መጀመሪያ ሕዝብን መውደድ ካልነው ሁሉን በላይ ፍቅርን ሀገር መውደድ ካልነው ወደ አፍቃሪነትን ማን ቦታ የሰጠው? ራስ መውደድንስ ማን ቀዳሚ አደረገው? ጥቤት ጠባሽነት በማን ክብር ተሰጠው? የፍቅር ትርጉሙ ይዘቱ ጠፍቶብን አለን አንላለን ልብ ያልነው ሙቶብን ነፍሴ ጅብዬ ህሊናንም ሞግድ መሳስሎ ኑሮን አቅፌ ልነጉድ ታሪኩን ፈርዤ በረዛን አቅፌ በእምቢኝ እያሾፍኩ የመጎንበስ መርጬ የመጣ ይምጣ እንጂ መርህን አልሸጥም ማለትንም ትቼ በሾኩ መካከል የሱፉን አበባ አየውትም ብዬ አካባቢው ገምቶ ከደስ ይከረፋ ሸተተኝ እያልኩኝ ሳሮን ጽጌረዳ ማታለል ራስን ሁሌም ነጋ ጠባ ፍርሃትን ማፈኑ ከባድ ገዳጅ ሆኖ ሐሰትን ማጠፉ መዋረድ መድከሙ ቅሌትን ተክኖ ነጋ ቀኖ ስንል ጎህ ቀድ እያለን ሁሌም ጨልሞብናለን እንላለን። ሁሉም ተቀይሮ ቅርሳችን ተንቆ ታሪክ ያልነው ተረት ቃልም ወድቆ ረክሶ ሂደት ንቃት ሆኖ ፍርሃትም ድፍረት ጀግናም የምንላቸው ሆነው ተወቃሾች ያጠራቸው ብልተት ባፉም የፈለት የምኩር መንጋ ፈልቶ ለድቅጥቅ ጨለማ ሁሌም ተጎንብሶ ላረመን ያገዛዝ ሁሌም ደፋ ብሎ በራስ ግምት ጠሪሆ ራስ አዳናቂ የቦከነሽ መንጋ መቼም ማለቅላቂ አጥንታቸው ነቅሶ በቀናት በውርደት ህሊናቸው ሞቶ መረን ባጣት ሄደት ህዝብን እንዳይሰማ ጆሮቹ ተደፍነው

ታሪክ ተሰርዞ፣ ታሪክ ተበርዞ፣ ኢትዮጵያዊነትም ለድርድር ቀርቦ ከጠላት መዋደድ እያደር መናደድ መሆኑ ቀረና ከጠላት መፋቀር ባርነትን ማጥበቅ ብልጠት ተባለና፣ ዛሬ ነገር ቴተፍቲር ማና ድርድር ታታሪ ማሪ ባይ ትግል ውዥንበር፣ ሰይጣን ሲጋልበው ጽድቅ እየመሰለው የፈረንጆች ኩርኩም ልቦን እያሞቀው ለወያኔ ሰግዶ ቆመም ይመስለው አስመሳዩ ታጋይ ሕዝብን ጉድ አደረገው። يا جماعة يا سيدي يا ما ما سيدي يا سيدي يا من يا يا سيدي يا يا يا سيدي يا سيدي يا سيدي يا سيدي

የሚያሳስር ሆኖ ቃል ኪዳን ማፍረሱ የማይሆን ሆኖብን ለመጥ መጎንበሱ መጎንበሱ አለወጥ እያለን ህዝብ ሀገርን መክዳት ነለኝ ብትለን ግን ወግጂ ልንላት ለውጂ ሀገርም ሁሌም አለናልናት። ዛሬማ ሌላ ነው፣ ጊዜ ተለውጧል። ዛሬማ ልዩ ነው፣ ሰውም ሌላ ሆኗል። ቃላትም ወዲዘው ትርጉም ቀይረዋል። ሽንፈት ድል ተብሎ መፍረክረክም ጽናት፣ ከሃዲው ማንዴላ ባኒቶር እስራት ከፎቅ መፈጽፈቱ ሳያናይ ድም መዋት፣ ሞት አይፈሬ መሆን በፋሽስት ላይ መጥፋት የትናንት ሆኑና ያጠራቸው ብልሃት የፋራ ተብለው ራስን ማጠቃት። ቁልጡም ፖለቲካ አዲስ ቋንቋ መጥቶ ከመሞት መሰንበት መዋረድ ተመርቶ ጠላት ፊቱ ሲጠቁ ምሕረት ልመና መፈረም መጎንበስ መለስ ሆይ ማረና ሀፍረት ማቅ በሀገር ራስ አስቀብሮ ሽንፈቱን ድል ማለት ውርደት ተከናንቦ አለና ጫጫታ በቁሙ ተቀብሮ ከሰማያት ወዲህ ጉርጉር ለምንስ ይባላል? ሰውን በወለደ ዘርን ባስቀጠለ ለምን ይወቀሳል? እናትማ እናት ነች፣ ሁሌም ምትካልባ፣ ተሸካሚ ዋና የሁሉን መከራ። የሰው ልጅ ቢበላሽ ቢሆን አሳፋሪ ህብረተሰቡ እንጂ ዋና ተጠያቂ ስርዓቱ እንጂ ነው አውሬውን ፈጣሪ። እናትማ እናት ነች፣ ፍቅርን አስተማሪ። የሰው ሰውነቱ በእናት ቢሆን ኑሮ ስንት ወንጀል በጠፋ ባገር ፍቅር ሰፍኖ ህፃን ልጅ ሲወለድ ከማህጸን ሲወጣ እትብቱ ሲቆረጥ ከናት መለየቱን ወዲያውን ሲረዳ ወደ ዓለም መምጣቱን የሚያጅበው እምባ ምስጢር ዶቅ እኮ ነው። የሰው ኑሮን ጣጣ ማራራ ለቅሶን የስቃ ያለና ምን ይሆን ነበረ አንቺን ባላገኝሽ ምን ይውጣኝ ነበር አንቺን ባላፈጥርሽ ሁሉን እውቀት ካንቺ ባልማር ባልቀስም ደደብ ይሉኝ ነበር አንጎለ ጭልምልም። ድፍረትሽን ካንቺ ባልዋስ ባላገኝ ምን ይውጣኝ ነበር። ጠላት ሲፈትነኝ ወዲ ጊዜ ለኩሉ ብለሽ ያስተማርሽኝ ትዕግስትም ጊዜ ያለው ንዴትም እንዲሁ ብለሽ የነገርሽኝ ባይገባኝ መሞት ብለሽ አስረዳሽ። ምን ይሆን ነበረ አንቺን ባላገኝሽ? ምን ይውጣኝ ነበር አንቺን ባላፈቅሽ ጽናት ጀግንነትን ከአንቺ ባልዋስሽ? ምን ይውጣኝ ነበር ሰው

የሰው ሚዛን ቀናሽ ሆድን መውደድ ውርደት፣ ሰው አድራጊ ርካሽ ሞትን መናት ግሩም፣ ህይወትን አጣፋጭ ሰብዕናን ማስከበር የቁም ሞትን ሰራሽ በጊዜ ሸዋላዊ ኮታችን ካልቆየ፣ በህወት መዝገብ ውስጥ አሻራ ካልቆየ፣ ኑሮ ማለት ከንቱ እርሻ፣ ባዶ አዝመራ፣ ነፍስን በድን

ይቀድ ያጎ ፍርሃት እየጠፋ አድርባይነትም ሞቶ ላይ ነሳ ከራስ ጋር ጨዋታ ተስፋን ለመፈለግ ነፍስሊናን ሊዳን ነክቶ ሀቅን ለመቃረም ውዥንብርን ገሎ ብሩቅን ለማለም ባቅም ድፍረትን ጽናትን ተላብሶ ታሪክን ለማደስ የባዶ ዓለናን ከአፍ አስወግዶ ይህ እኛም ተቀብለን መሬትም ሲመጠቅ አገር ስትወረር ዝምታንን መርጠን ዘራይ ደረሰነ አብርሃም ደቦችን ዳግም ደለን ቀብረን የወንዲን ትርጉም አላወቅንም ብለን ሁሉን ተሸክመን ግፉን ሁሉ ችለን ዱርዬው ካድሬ ጳጳስ እያለ ነኝ ሲለን ልባርካችሁ ይላል ራስ ደፋን ወደን አንገት ሰበር ለምደን መኖር መበርከትን ካፋችን ለተፈን። ድክመታችን ገሃድ ሱዳንም ወረረን ድክመታችን ገሃድ ወያኔ አዋረደን። ማላዘን ማልቀሱ ምለላው በርክቶ አለዋቂ መሪ ሁሉን አደን አብሮ ከሃዲ ሆዳሙ ፈሪ ባገር ሞልቶ ህልመራይ ሆኖ ተኖ ይብሩ ቀን ተስፋ በጠራራ ፀሐይ ሁሉ እያንቀላፋ ለአገር ዘፋኝ ብዙ ላገር ማስግን ጠፍቶ ልሙትላት ባይሁን በትችት ተወርፎ ሰልጣት የተባለው ጅብና አህያን በረት አፋድሮ ያገር ሽዋግልዲ ለወገን ማፈሪያ ፍጹም አለና አውጫችን ይጠራ በዛብን አባዜ ወንዜ ተራራዬ ክብሬ ክብር ባይ ሞልቶ የወገኑ ስቃይ ላይ ሰንደቅ ሰንደቅ ዓላማዬ ፍከራው ብዙ ነው። ዘራ አይደረስን ማነስ ቢያስታውሰው! ፈጣን ግላዝ በስቶ ጮሌነት አራዳ ተመሳስሎ መኖሩ እያድራዮች ካባ ማንዴላ የተባለው ምንደኛ እየሆነ ፍርሃትና ክህደት ብልጥነት ተባለ። እንኩ የአገር ልጆች ለሀገር የሞቱ ጀግና፣ የኢትዮጵያ ሀገር የወደዱ ቆራጥ ጽኑ አንበሶች፣ ሕዝብን ያፈቀሩ ዳረሱት መሬት ላይ በደም በእንባቸው። የቡከኖች አረም ሲጥር ሲያንሰራራ አለናኝ በለው ዘብልቆ ቆመናል፣ ሀገር ወዳድ ዜጎች ዛሬን በርክተናል። ሕይወቴ ለአገሬ ብለን እየማልም ለሀገር ወዳድነት እንሰጣለን ትርጉም። لو ديتا علنا ايالن لو ديتا علنا ايالن